ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 ሰዓት በ19፣ በ22፣ በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት በአማርኛ የሚሰማውን ፕሮግራም አሁን ጀመረ። ለመጪ 2008 ዓ.ም የኢትዮጵያ በጀት ረቂቅ ለምክር ቤት ቀረበ። ባጀት ጉድለት ጋር የተያዘው ለ2008 የቀረበው ከጠቅላላ ከኢኮኖሚው መጠን ጋር ሲነሳሰር 1.8 በመቶ ነው። መጠኑ በራሱ አነስተኛ ነው። ነገር ግን ይህንን ብድር ለመሸፈን የታሰበው ሙሉ በሙሉ በቀጥታ ከኢትዮጵያ ብሔራዊ ባንክ በመበደር አይደለም። የገንዘብና ኢኮኖሚ ልማት ሚኒስትር አቶ ሶፊያን አህመድ ናቸው። ዝርዝሩ በዕለቱ አብይ እርሳችን ነው። ከዛሬ መደበኛ ቅንብር ሐኪሞን ይጠይቁ። በተጨማሪ የአፍሪካ ህብረት በአህጉሪቱ ዙሪያ ላይ ባሉ ግጭቶች ላይ ውይይት ማካሄዱን የሚያመለክት ዘገባ እናቀርባለን። ለቅዳሜ የፕሮግራም ማሳሰቢያም ስላለን ወደ ኋላ ላይ እናስታውቃለን። የፕሮግራሙን ርዕስና የስልክ ቁጥርም እንሰጣለን። ተጠባበቁ። ጤና ስጥል እንደምን አምሽታችኋል? አድማጮቻችን ዛሬ ማክሰኞ ሰኔ 2 2017 ዓመተ ምሕረት ነው። አስተናጋጆቻችሁን ያዳኝ ፍስሐዬና አዲሱ አበበ ነን። አሁን ዜና ይሰማል። የዩናይትድ ስቴትስ የመጓጓዣ ጸጥታ አስተዳደር በቅርቡ ያወጣ የቁጥጥር ዘገባ ከአሸባሪነት ጋር የተሳሰሩ የተባሉ 73 ሠራተኞችን ለይቶ ለማወቅ እንዳልተቻለ ያሳያል። የዋናው ተቆጣጣሪ ጽሕፈት ቤት በቅርቡ ያወጣው ዘገባ መስሪያ ቤቱ የአቪዬሽኑ ሰራተኞችን ለመፈተሽ የሚጠቀምበት ዘርፈ ብዙ ሂደት በአብዛኛው ውጤታማ ቢሆንም በአሸባሪነት ስለሚጠረጠሩት ሰዎች የሚያስፈልገውን ያህል መረጃ ግን ተደራሽነት የለውም ይላል። ለምርመራ ስራ የሚጠቀሙባቸው በሺዎች የሚቆጠሩ መዛግብት የተሟሉ አይደሉም ወይም የተሳሳተ መረጃ የያዙ ናቸው ይላል ዘገባው። በአይነ ቁራኛ መታየት ያለባቸውን ሰዎች አስመልክቶ ባለው ፖሊሲ መሠረት ከአሸባሪነት ጋር የተያያዘውን መረጃ በሙሉ የማግኘት ፈቃድ ስለሌለው ከአሸባሪነት ጋር የተሳሰሩ የተባሉትን 73 ሰዎች ለይቶ ለማወቅ አልቻለም ሲል ዘገባው አስገንዝቧል። ይህ ዘገባ የወጣው በ ኦላንድ ማረፊያ የሚፈትሹ ሰዎች በድብቅ የሚሰሩ የፌዴራል ጸጥታ ሰራተኞች ይዘዋቸው ያለፉትን የውሸት ፈንጂዎችና መሳሪያዎችን ለይቶ ለመያዝ አልቻሉም የሚል ወሬ በድረገጽ በኩል ከወጣ በኋላ ነው ዘገባው ያወጣው። ቀደም ሲል የቃል ግድፈት አድርጊያለሁ። በአውሮፕላን ማረፊያዎች እንደማለት ነው። የአገር ደህንነት ሚኒስትር ጄ ጆንሰን በአሜሪካ አውሮፕላን ማረፊያዎች ላይ የጸጥታ ፍተሻን ለማሻሻል አዲስ እርምጃ መውሰዳቸውንም አስታውቀዋል። በኒውዮርክ ክፍለ ሀገር ከሚገኘው እስር ቤት ያመለጡት ሁለት ነፍሰ ገዳዮች አሁንም አልተገኙም። ዴቪድ ስዌት የተባለውን የ34 ዓመት ዕድሜና፣ ሪቻርድ ማት የተባለውን የ48 ዓመት ዕድሜ ነፍሰ ገዳዮችን ላስያዘ የ100,000 ዶላር ሽልማት እንደሚሰጥ ባለሥልጣኖች አስታውቀዋል። እስረኞቹ ያመለጡት ባለፈው ቅዳሜ ሲሆን ከካናዳ ድንበር በ30 ደቂቃ የመኪና ጉዞ በሚርቅ ቦታ ከሚገኘው ጥብቅ ቁጥጥር ከሚደረግበት እስር ቤት ነው ያመለጡት። ማት እንደ አውሮፓ አቆጣጠር በ1997 ዓ.ም አለቃውን ገድሎ በመቆራረጥ ተከሶ ወደ ሜክሲኮ ካመለጠ በኋላ እዛም ሰውን በመግደል ጥፋተኛ ሆኖ ተገኝቷል። በግድያ በጠለፋና በስርቆት ክስ ከ25 እስከ ዕድሜ ልክ እስራት ይጠብቀው ነበር ስዌት ደግሞ ከ13 ዓመታት በፊት ምክትል የፖሊስ ኃላፊን ገድሎ የእድሜ ልክ ስራት ተፈርዶበት ነበር። በደቡብ ምስራቅ ዩናይትድ ስቴትስ በምትገኘው ቴክሳስ ክፍለ ሀገር አንድ ነጭ ፖሊስ በጥቁር ወጣቶች ላይ ሽጉጡን ሲወድር እና ከእነርሱም አንዷን መሬት ላይ ጥሎ ሲያንገላታት በመታየቱ ከስራ ተገልሎ እንዲቆይ ተደረገ። ምናልባት በአፍሪካውያን አሜሪካውያን ላይ ካለው ዘረኛ አመለካከት የተነሳ ሊሆን ይችላል በሚል ነው ከስራ የተገለለው። ጉዳዩ ማኪኒ በተባለችው ከተማ የተፈጸመው ባለፈው ቅዳሜ ሲሆን በህዝባዊ መዋኛ ቦታ ላይ ጩኸት የሚያበዙ ልጆች አሉ በሚል ስሞታ ፖሊስ ከተጠራ በኋላ ነው። ኤሪክ ካውቦልድ የተባለው ፖሊስ ብዙ ጥቁር ወጣቶችን እያሮጠ ሲያሳደድና የመጥፎ ስድብ ውርጅብኝ ሲያሰማ በቪዲዮ ተይዟል። ከዚያም አንዷን የዋና ልብስ የለበሰች ልጅ መሬት ላይ ከጣላት በኋላ በጉልበቱ ረግጦ እጇን በካቴና ሲያስር ታይቷል። ልጄሪያ ቤክተን የተባለች የአስራ አምስት ዓመት ዕድሜ ወጣት ለአንድ ቴሌቪዥን ጣቢያ ስትናገር ፖሊሱ እጇን ጠምጽዞ ዞ በፀጉሯ እንደ ጎተታትም ተናግራለች። በብዙ መቶዎች የሚቆጠሩ ጥቁር አሜሪካውያን ነዋሪዎች የፖሊሱ ተግባር ዘረኝነትን ያንጸባርቃል በሚል ከስራ እንዲባረር በመጠየቅ ትናንት በማኪኔ ከተማ ተሰልፈዋል። ፖሊሶች በበኩላቸው መዋኛ ቦታ ተጨናንቆ ነበር ፖሊሱ ከቦታው እንዳንቀሳቀስ ቢያዛቸውም ወጣቶቹ ልጆቹ ትዕዛዙን አላከበሩም ሲሉ እማኞች መናገራቸውን ገልጠዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አንድ የግብጽ ፍርድ ቤት 11 ሰዎች በሞት እንዲቀጡ ዛሬ ፈረደ። ጉዳዩ እንደ አውሮፓ አቆጣጠር በ2012 ዓም ከ3ስት ዓመታት በፊት ማለት ነው ፖርት ሰይድ በተባለችው ሰሜናዊት ከተማ በሚገኝ ስታዲየም ላይ ከተነሳው ብጥብጥ ጋር የተያያዘ ነው። በብጥብጡ 74 ሰዎች ተገድለው በብዙ መቶዎች የሚቆጠሩት ደግሞ ቆስለዋል። ከእግር ኳስ ጨዋታ ጋር የተያያዘው አስከፊ ግጭት የተጀመረው በካይሮ አልአህሊና ሆም አልማስሪ ኳስ ጨዋታ ግጥሚያ መጨረሻ ላይ የአካባቢው የኳስ ጨዋታ አፍቃሪዎች ከውጭ ከሄዱት አፍቃሪዎች ጋር በተጋጩበት ወቅት ነው። አርባ ተከሳሾችም እስከ 15 ዓመት እስራት ተበይነባቸዋል። ሀያ የሚሆኑት ደግሞ በነፃ ተለቀዋል። በዕዳ የተተበተበችው ግሪስ በሰኔ ወር ማብቂያ ላይ እዳዋን ለመክፈል ያለመቻል ችግር እንዳይገጥማት ስትል ዛሬ ለዓለም አቀፍ አበዳሪዎች አዲስ የኢኮኖሚ ለውጥ እቅድ አቅርባለች። ስለ እቅዱ በዝርዝር ባይገለጥም አንዳንድ ባለስልጣናት እንደሚሉት በመንግስት ገቢ ኢላማዎች ለውጥ በማድረግ ላይ ትኩረት አድርጓል። ገቢ ለማግኘት በሚቻልባቸው አዲስ ዘዴዎች ላይም አትኩሯል። አዲሱ ግራ ዘመም የግሪክ መንግስት ከቀድሞ የሀገሪቱ መንግስታት ጋር የተደረጉትን የቁጠባ ለውጥ ስምምነቶችን በመተግበር ረገድ ከአበዳሪዎች ከዓለም አቀፍ የገንዘብ ድርጅት፣ ከአውሮፓ ማዕከላዊ ባንክና ከጎረቤት የአውሮፓ ሀገሮች ጋር ፍጥጫ ውስጥ ገብቷል። ግሪስ በዓለም አቀፍ ደረጃ አገሪቱን ለመዳን የተሰጠውን የብድር ጊዜ በያዝን ወር መጨረሻ ላይ ከማብቃቱ በፊት ከ8 ቢሊዮን ዶላርስ በላይ ለዋስ የሚሆን ጥሬ ገንዘብ እንዲለቀቅላት ትፈልጋለች። ከአውሮፓውያን መሪዎች ጋር በሚደረገው አጨቃጫቂ ንግግር ግሪስ 19 አባላት ካሉት የጋራ ገንዘብ ከሚጠቀሙ የአውሮፓ ህብረት የመውጣት ዛቻ እያንዣበበ ነው። ጂ ሰባት በመባል የሚታወቁት ሰባቱ በኢንዱስትሪ የበለጠጉ ሀገሮች ጉባኤ ትናንት ሲያበቃ በተደረገ ጋዜጣዊ ጉባኤ ግሪስ የኢኮኖሚ ውድቀቷን ለማስተካከል ከባድ አማራጮችን መውሰድ ይኖርባታል ሲሉ የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ተናግረዋል። በመጨረሻም የደቡብ ኮሪያ የጤና ጥበቃ ሚኒስቴር መርስ በሚል አህጽሮት በሚታወቀው የመተንፈሻ አካል ህመም ምክንያት ሰባት ሰዎች እንደሞቱ አስታውቋል። የ68 ዓመት ዕድሜ ሴት የሞቱት በፊት በሽታው ታይቶበት ከነበረው የሶል ሆስፒታል የነበሩት ናቸው። ስምንት የታመሙ ሰዎች እንዳሉም አስታውቋል። የታመሙት ሰዎች ብዛት 95 ደርሷል ማለት ነው። በበሽታው መግባት ምክንያት ከመርስ በሽተኞች ጋር በመነካካት የተጠረጠሩ 2500 የሚሆኑ ሰዎች እንዲገለሉ ተደርጓል። የምሽቱ ዜናችን እዚህ ላይ አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ የአማርኛ ፕሮግራም ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት እንገኛለን። አበራችሁን አምሹ። የምናስተናግዳችሁ እኔ አዲሱ አበበና እኔም አዳነች ፍሰሀዬ ነን። አሁን የዕለቱ አብይ ርዕስ ለመጪው 2008 ዓመተ ምህረት የሚሆን የ223 ቢሊዮን ብር የበጀት ረቂቅ ዛሬ ለተወካዮች ምክር ቤት ቀርቧል። አቅራቢው የገንዘብና የኢኮኖሚ ልማት ሚኒስትር አቶ ሶፊያን አህመድ ሲሆኑ ገንዘቡ ከሀገር ውስጥ ገቢ እንዲሁም ከውጭ ብድርና እርዳታ የሚገኝ መሆኑን ተናግረዋል። እስክንድር ፍሬው ዝርዝሩን ልኮልናል። በኢትዮጵያ መንግስት ለተረቀቀው የሁለተኛው የአምስት ዓመት የእድገትና የትራንስፎርሜሽን እቅድ የመጀመሪያ ዓመት የመጀመሪያ በጀት ዛሬ ለሕዝብ ተወካዮች ምክር ቤት ቀርቧል። የአምስት ዓመቱ የእድገትና ትራንስፎርሜሽን እቅድ የትግበራ ዘመን በያዝነውና አምስተኛ በሆነው ዓመት መጨረሻ ይጠናቀቃል። የአምስት ዓመት እቅድ እያወጡ ለመስራት የወሰነው የኢትዮጵያ መንግስት ታዲያ ከሚቀጥለው የ2008 ዓ.ም ጀምሮ የሚተገበር ሌላ የአምስት ዓመት እቅድ ነድፏል። ከነዚህ ቀጣይ አምስት ዓመታት የመጀመሪያ የሆነው የዚሁ የ2008 ዓ ም ረቂቅ በጀትም ነው ዛሬ ለምክር ቤቱ የቀረበው ረቂቅ በጀቱን ያቀረቡት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ በጀቱ ካለፉት ዓመታት በሙሉ የበለጠ መሆኑን አብራርተዋል። የተዘጋጀው የ2008 ባጀት አመት አጠቃላይ የፌዴራል መንግስት ወጪ ባጀት ብር 223 ቢሊዮን 397 ሚሊዮን 819261 ተደግፎ ቀርበዋል። ይህ ባጀት ተስተካክሎ ከጸደቀው የ2007 ባጀት አንጻር የ19.7 በመቶ ጭማሪ አሳይቷል። ከጠቅላላ የወጪ ባጀት ውስጥ ብር 50 ቢሊዮን 288 ሚሊዮን 442902 ለመደበኛ ወጪ፣ ብር 84 ቢሊዮን 300 ሚሊዮን 732449 ለካፒታል ወጪ ብር ሰባ ስድስት ቢሊዮን ሰማንያ ስምንት ሚሊዮን ስድስት መቶ አርባ ሶስት ሺ ዘጠኝ መቶ አስር ለብሔራዊ ክልላዊ መንግስታት የባጀት ድጋፍ እና ብር አስራ ሁለት ቢሊዮን ለዘላቂ ልማት ግቦች ማጠናከሪያ ወጪዎች መሸፈኛ ተደግፎ የቀረበ ባጀት ነው። ረቂቅ በጀቱ ሲዘጋጅ መንግስት በሚቀጥለው ዓመት ሊያገኝ የሚችለው ገቢ ታሳቢ መደረጉን ሚኒስትሩ አስረድተዋል። በዚህም መሰረት የሚቀጥለው ዓመት የፌዴራል መንግስት አጠቃላይ ገቢ ከ195 ቢሊዮን ብር በላይ እንደሚሆን ጠቅሰዋል። ከዚህ ውስጥ ከ38 ቢሊዮን ብር በላይ የሚሆነው ከውጭ ብድርና እርዳታ ይገኛል ተብሎ የተገመተ መሆኑን ጠቁመዋል። ይሄም ሆኖ መንግስት በ2008 ሊያገኘው ይችላል በተባለው የ195 ቢሊዮን ብር ገቢና በቀረበው የ223 ቢሊዮን ብር በጀት መካከል ልዩነት አለ። አቶ ሶፊያን እንዳሉት ይሄው ወደ 27 ቢሊዮን ብር የሚጠጋ ጉድለት የሚሸፈነው ከሀገር ውስጥ በሚገኝ ብድር ነው። መንግስት ከሀገር ውስጥ መበደሩ የዋጋ ግሽበትን አያባብስም ወይ የሚል ጥያቄ የቀረበላቸው ሚኒስትሩ ያ ሊሆን እንደማይችል ነው ያስረዱት። ከባጀት ጉድለት ጋር የተያዘው ለ2008 የቀረበው ከጠቅላላ ከኢኮኖሚው መጠን ጋር ሲነሳሰር አንድ ነጥብ ስምንት በመቶ ነው። መጠኑ በራሱ አነስተኛ ነው። ነገር ግን ይህንን ብድርን ለመሸፈን የታሰበው ሙሉ በሙሉ በቀጥታ ከኢትዮጵያ ብሔራዊ ባንክ በመበደር አይደለም። ከኢትዮጵያ ብሔራዊ ባንክ መንግስት በቀጥታ ከተበደረ የዋጋ ግሽበትን ያባብሳል። ስለዚህ ከብሔራዊ ባንክ ጋር በመነጋገር የተወሰነው ከኢትዮጵያ ብሔራዊ ባንክ ውጭ መንግስት የግምጃ ቤት ሰነዶችን በመሸጥ ከግለሰቦች፣ ከኩባንያዎች አብዛኛው ደግሞ የዚህ የማህበራዊ ዋስትና እና ሌሎችም ገንዘባቸውን ያጠራቀሙ ኢንቨስት ማድረግ የሚፈልጉ ድርጅቶች እና ባንኮችም ባንኮችም አንዳንድ ጊዜ ትርፍ ገንዘብ ይኖራቸዋል። የማይበድሩት ገንዘብ በሚኖርበት ጊዜ ለራሳቸው ገቢ ለማግኘት ሲሉ የመንግስት ግምጃ ቤትን ይገዛሉ። ግምጃ ቤት ሰነድ በመሸጥ የታሰበ ነው። ስለዚህ አንደኛ መጠኑ አነስተኛ ነው። ከዛ ያልተናነሰው ደግሞ የብድር ምንጩም ሙሉ በሙሉ ከኢትዮጵያ ብሔራዊ ባንክ ስላልሆነ የዋጋ ግሽበትን የማያስከትል ብሎ መውሰድ ይቻላል ከ2008 መደበኛና ካፒታል በጀት ውስጥ ከ66 በመቶ በላይ የተመደበው ቅድሚያ ትኩረት ለተሰጣቸው የመንገድ የትምህርት የግብርና የውሃ የጤና እንደዚሁም የገጠር ኤሌክትሪክ ማስፋፊያ ፕሮግራሞች መሆኑን ሚኒስትሩ አስታውቀዋል ጂቲፒ ሁለት ለተሰኘው ሁለተኛው የአምስት አመት የእድገትና የትራንስፎርሜሽን እቅድ ትግበራ እየተዘጋጀ የሚገኘው የኢትዮጵያ መንግስት ዘንድሮ አምስት አመት ሞልቶት የሚጠናቀቀውን የመጀመሪያ እቅድ የፍቅዱን ግምገማም ይፋ እያደረገ ነው። በሌሎች ዘገባዎች እንመለስበታለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ድርን እስክንድርን ለዘገባው እናመሰግናለን። አምስተኛ የአፍሪቃ ህብረት ጉባኤ ደቡብ አፍሪካ ውስጥ ተከፍቷል። ጉባኤው በአህጉሪቱ የጸጥታ ፈተናዎች፣ በሜዲትራንያን ባህር የሚያቋርጡ ፍልሰተኞችና የመሰረተ ልማት እድገትን በሚመለከቱ ጉዳዮች ላይ ይወያያል ተብሎ ይጠበቃል። ቱሶ ኩማሎ ከፕሪቶሪያ ለአሜሪካ ድምፅ ሬዲዮ ያጠናቀረውን ዘገባ ቆንጂት ታዬ ታቀርበዋለች። የደቡብ አፍሪቃ የዓለም አቀፍ ግንኙነቶችና የትብብር ሚኒስትር ማይቲ ንኮና ማሻባኔ ሃገራቸው የተሳካ የመሪዎች ጉባኤ እንዲሆን አስፈላጊውን ዝግጅት ያደረገች መሆኑን ተናግረዋል። ሚኒስትሯ ትናንት ፕሪቶሪያ ውስጥ ለጋዜጠኞች በሰጡት ቃል ዋናው የመሪዎቹ ጉባኤ የመነጋገሪያ ርዕስ ድህነትን ማስወገድ እንደሚሆን አመልክተዋል። እጅጊያችንን ጠቅለል ቀበቷችንን ጠበቅ አድርገን መነሳት ይጠበቅብናል። በስር ነቀል የምጣኔ ሀብት ለውጥ ይችን አህጉራችንን ለማበልጸግና ድህነትን ሙሉ በሙሉ ለማስወገድ ለመስራት መነሳት አለብን። በተለይ ወጣቱ ትውልዳችን ይህን ስራ መረከብ አለበት። አፍሪካ በፍጥነት እያደገች ናት። ከዓለም ምጣኔ ሀብታቸው በከፍተኛ ደረጃ እያደገ ከሚገኙ ሀገሮች ዋና ዋናዎቹ ያሉት አፍሪካ ውስጥ ነው። ጥሩ ጥሩ ጎዳናዎች፣ የኤሌክትሪክ ኃይል ማመንጫዎችና የሌላ መሰረተ ልማት አውታሮች አለመስፋፋታቸው ግን የሀገሪቱን እድገት አሁንም እያደናቀፈ መሆኑን አዋቂዎች ይናገራሉ። ኤላም ኢብራሂም የአፍሪካ ሕብረት የመሰረተ ልማትና የኃይል ምንጭ ጉዳይ ኮሚሽነር ናቸው። ይህ ጉዳይ በአዲሱ የህብረቱ የልማትና የምጣኔ ሀብት ትብብር አጋርነት በኔፓድ ትልቅ ትኩረት የሚሰጠው መሆኑን አስረድተዋል። ፐርማነንት ሴሽን ኤቭሪ ሶሚት ፎር ኒፓድ በሁሉም የመሪዎች ጉባኤዎች ኒፓድ ስለ መሰረተ ልማት የሚነጋገርበትና በፕሬዝደንታዊ ትኩረት የሚካሄዱ የመሰረተ ልማት ውጥኖች ላይ የሚያተኩሩ ቋሚ ስብሰባዎች አሉን። የአፍሪካ መሪዎቹ ጉባኤ የቡሩንዲ የፖለቲካ ብጥብጥ፣ የደቡብ ሱዳን ጦርነት ላይም ይወያያል። እንደ ኬንያ፣ ናይጄሪያ እና ሶማሊያን ጨምሮ በተለያዩ ሀገሮች ላይ የቀጠለው የሽብርተኝነት ስጋትም መሪዎቹ ጠለቅ ያለ ውይይት እንደማያካሂዱበት ተመልክቷል። በሺዎች የሚቆጠሩ አፍሪካውያን አውሮፓ ለመግባት በሜዲተራኒያን ባህር በኩል በሚያደርጉት አደገኛ ጉዞ ህይወታቸውን እያጡ ባሉበት በአሁኑ ወቅት ይህ የአፍሪካ ህብረት ጉባኤ ከሚነጋገርባቸው አጀንዳዎች መካከል አንዱ እንደሚሆን ታውቋል። ሌላው ጉባኤው የሚነጋገርበት ርዕስ ደግሞ በተባበሩት መንግስታት ድርጅት ሊካሄድ በቀረበው ለውጥ አፍሪካ የምትይዘው አቋም በተለይም የአፍሪካ ሀገሮች የሚኖራቸው ሚናና ቦታ ላይ መሪዎቹ የተለየ ትኩረት ሰጥተው ይነጋገራሉ ተብሏል። በቅርቡ ደቡብ አፍሪካ ውስጥ የውጭ ሀገር ሰዎችን በመጥላት ስሜት የተነሳሱ ጥቃቶች መካሄዳቸውን ምክንያት በማድረግ አንዳንድ የሀገሪቱ መሪዎች በፕሪቶሪያ ጉባኤ ላይ ላለመካፈል ወስነዋል ተብሎ የሚሰማውን ወሬ የደቡብ አፍሪቃዋ የዓለም አቀፍ ግንኙነቶች ሚኒስትር ማሻባኒ ያስተባብላሉ። ሁሉም የህብረቱ አባል አገሮች መሪዎች በጉባኤው ላይ እንደሚወከሉ ማረጋገጫ ደርሶናል። አብዛኞቹ አገሮች መሪዎቹ ራሳቸው ናቸው የሚመጡት። ስለዚህ ደቡብ አፍሪቃ ከሚካሄደው የአፍሪቃ አገሮች የመሪዎች ጉባኤ ያለመካፈል ውሳኔ ያደረገ የለም። ሀያ አምስተኛው የህብረቱ ጉባኤ የፊታችን እሁድና ሰኞ በሚካሄደው የመሪዎቹ ስብሰባ ይጠናቀቃል። በነገራችን ላይ ከዚህ አሁን ከቀረበው ከሀያ አምስተኛው የአፍሪካ ህብረት ጉባኤ ዘገባ ጋር በተያያዘ በአህጉሪቱ ውስጥ እዚህም እዚያም እየተቀጣጠሉ ባሉ ግጭቶችና ሁከት ባረገዙ አዝማሚያዎች ላይ ትኩረት ሰጥቶ እንደሚነጋገር ተሰምቷል። የአፍሪካ ህብረት ግጭቶችን መቆጣጠርን አስመልክቶ ብዙ ውጤታማ እርምጃዎችን እየወሰደ መሆኑ የሚናገሩ ትንታኞች ገና ብዙ እንደሚጠበቅ አክለው ያሳስባሉ። የዚህ ዝርዝር ዘገባ አለው ሰለሞን አባተ እያጠናቀረ ነው። በሁለተኛው አጋማሽ ይዞልን ይቀርባል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። እስቲ ከእናንተ ከአድማጮች በነጻው ተዘዋዋሪ ቁጥራችን 202205 ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አሰራት ከተቀበልናቸው በርካታ አስተያየቶች ለአሁኑ እነዚህም መርጠናል ንኩሉ መደባትኩም አድንቆታለኒ ካልኣይ ከም በዓል ዶክተር ዓወት ነቲ ዘቅርቦ አስተምህሮታት ህግደፍ ብዝተዋሃደ መገዲ ተቃውሞታቶም ከሪዩ ክስምዑ ከለዉ ብጣዕሚ ዘሕዝን እዩ በዓል ዶክተር ዓወት ሲሆን እሺ፣ የይቅርታ አድማጮች፣ የእናንተ አስተያየት ምናልባት የቴክኒክ ችግር ሳይገጥመን አልቀረም። በትግርኛ የተሰማው ለትግርኛ ቋንቋ አገልግሎት የመጣ ነው። በነገራችን ላይ በኢሜይልም የደረሰናለ የመጀመሪያውን አዳነች እንድናላችሁ ሰኔና ሰኞ ከገጠመ ሲባል በእናንተ ፕሮግራም እንደሰማሁት እንደ መጥፎ አጋጣሚ የሚታይበት ወይም አደጋ ሲደርስ የሚችልበት ተብሎ ይታመናል ያላቸው ይመስለኛል። ነገር ግን የሀገሬ ገበሬ የሚጠቀምበት ሰኔና ሰኞ ሲገናኝ ወይም እንደ በጎ አጋጣሚ ነው እንደ ስኬት ወይም ጥሩ እድል ነው የሚቆጠረው። ቢሁሉንም የሚጠቀምበት በጎ ገጠመኝን ለመግለጥ ነው ይሉናል እና ያብራሩታል። አዎ ሰኔ የዘር ወቅት መጀመሪያ ስለሆነ ይላሉ። ሰኞና በሬዎቹም ሰንበት በት ብለው አርፈው የሚገናኙበት ስለሆነ በሚያዚያና ግንቦት ወሮች ያረሰና ያለሰለሰ ማሳ የሰኔ ወር እንደገባ በመጀመሪያ ሳምንት መዝራት የታታሪና ብልህ አርሶ አደር ምርጫ በመሆኑ ይመስለኛል። እናም ሰኔና ሰኞ ገጠመለት ይባላል ለገበሬው በመልካም አጋጣሚ ይጠራል። ለማንኛውም የተሳሳተው የእኔ ይሁን ወይ የእናንተ አጣርታችሁ እስቲ ንገሩ እኝሉናል። አድማጫችን አድማጫችን ዘላለም እናመሰግናለን። ሌላም ደርሶናል። በዚሁ በትናንቱ የሰኔና ሰኞ ቅንብራችን ላይ ጸሐፊው ይሁን ይላሉ ይሁና። ለማንኛውም ከልጅነት ጀምሮ ሰኔና ሰኞ ገጠመ ሲባል ሰማለሁ። ይህን ቀን በማስመልከት አንጋፋውና ተወዳጁ ጋዜጠኛ ንጉሴ አክሊሉ የሆነ ነገር ይበለና ነው ያሉት። ንጉሴ የሚለውን ብሏል። አዎ ንጉሴ የሚለውን ብሏል። እኛ አድማጭ ግን ጥሩ ግጥም ልከውልናል። ግጥሙን ይሁን ብለናል። ይሁን ነው አልሆን ሲል ዘመኑ ካልተገጣጠመ ሰኔና ሰኞ ቀን ይሉን አልገጠመ። ፈልገን ወይም ፈለግን አልፈለግ ነው ክስተቱ ያለ ነው። ዑደቱን ሲጨርስ ሰኞ ላይ ሰኔ ወር መግጠሙ ማይቀር ነው። ይሄ ሁሉ ፍዳ ጣሩ የበዛብን ሰኔና ሰኞ ቀን ዛሬ ሲመሽ ለጠዋት ደጋግሞ መጥቶ ይሆን ይላሉ። እናመሰግናለን። አድማጫችንን፣ አስተያየት የላካችሁልን ሁሉ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202 2059942 የውስጥ መስመር 14 ነው። አስተያያታችሁን በድምፅ በተቀረጸው መመሪያ መሰረት አኑሮ በኢሜይልም ልትልኩ ትችላላችሁ። አድራሻው ሆን አት ቪኦኤ ኒውስ ዳት ካም ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አዎ፣ በነገራችን ላይ ቀደም ሲል በቴክኒክ ምክንያት የተቋረጠው የእናንተ አስተያየት በድምጽ የተላከው ነው። ጸረ ሙስና ኮሚሽን ደመወዝ መጨመር ያስፈልጋል አይነት ሲናገር ስት በጣም ያሳዝናል። ዛሬ ኢትዮጵያ ውስጥ አስር ሺህ ብር እንደ ድሮ በቀዳማዊ ሀይለስላሴ ጊዜ ሞቶ ብር ነው ዋጋው፣ የመግዛት ኃይሉ። ምክንያቱም እኔ በቱ ታውዛንድ ፊፍቲን ኢትዮጵያ ውስጥ አይቻለሁ። ጤፍ አንድ ሺ አምስት ሞቶ ብር ነው፣ ስንዴ ዘጠኝ መቶ ሀምሳ ብር ነው፣ ሌላም ሌላም እንደዛ ነው። ስጋ ከሁለት ሞቶ እስከ ሶስት ሞቶ ሃምሳ ብር ነው። ታዲያ ሰዎች ምን እየበሉ መንግስት ሊሰሩለት ይፈልጋል? ደሞዛቸውን ለምንድን ነው የማያሻሽሉት? የኢትዮጵያ መንግስት ወይም ሳብሲዳይዝ ማድረግ አለበት ለምርቱ፣ ወይም ደግሞ ጥሩ ደመወዝ መክፈል አለበት። ይህ ጸረ ሙስና ምናምን ማታለል ነው። ይህ እውነተኛ ሙስና እንዲቀር ከተፈለገ ሰዎች በቂ ደመወዝ እንዲኖራቸው ያስፈልጋል። ጡረታ እንዲኖራቸው ያስፈልጋል። በትክክል መስራት ያስፈልጋል። የቀዳማዊ ኃይለ ስላሴን አይነት አስተዳደር ያስፈልጋል። ይሄ በዚህ በዛ ብንለው ሁሉ ዋጋ የለውም። አይተነዋል፣ የጃንሆይንም አይተናል፣ የደርግም አይተናል፣ አሁንም የወያኔ እያየ ነው። ከቀዳማዊ ኃይለሥላሴ የተሻለ አስተዳደር አላየንም። ሰው ሞራል የሚኖረው በልቶ ሲያድር ብቻ ነው። በልቶ ማደር ካልቻለ ሞራል ሊኖረው አይችልም። እና እባካችሁ ዶሞዝ ጨምሩ፣ ዶሞዙን አስተካክሉ። አንድ ሚሊዮን ሁለት ሚሊዮን ማንም ሰው ሰርቆት ከሚሄድ ይልቅ ለሁሉም ብታከፋፍሉት ይሻላል። ታደሰ ነኝ ከዚህ ከአሜሪካ ወይዘሮ ትዝታ፣ እጅግ በጣም ነው ማመሰግንሽ። ምክንያቱም ኤልያስን በጣም አጥብቀሽ ነበር የጠየቅሽው መልስ አላገኘሽም፣ ሰምቼዋለሁ። ለማስረጃ ያህል ወደ ራሳችን ሄደን እንኳን ብንጠይቅ፣ ለምሳሌ ወደ ትግራይ አካባቢ አቶ ገብሩ አስራት የዜግነቱን መብት እንደ አጣ ሁላችንም ሰምተናል። በእናንተም በኩል ሰምቸዋለሁ። ካርድ ከሁለት እና ከሶስት ወር በፊት ጠይቆ ሳያገኝ ቀርቷል። ራሱ መምረጥ አልተፈቀደለትም። ታዛቢም በዛው መልኩ ተነፍጓቸዋል ማለት ነው እኮ ግሩም ነው። ጤና ይስጥልኝ ቪዎች እንደምናችሁ። በቅ በቀዳሚው ውይይታችሁ ሁለት ወጣቶችን ኤልያስ ግደይን እና አናንያ ሶሪን ትዝታ ያወያየችውን ተከታት ያለው ኤልያስ ግዳይ ነኝ ያሉት ወጣት የገዢው መንግስት የልማታዊ መንግስት አክቲቪስት ነኝ ያሉት ሰው የሚናገሩት ነገር መረጃ የሌለው ነገር ዝም ብለው አንድ ከላይ እስከታች የመንግስት ደጋፊዎች፣ ከላይ እስከታች ተቃዋሚዎች ቋሚ የፖለቲካ አጀንዳ የላቸውም የሚል ለሁሉም የተነገረ የሚመስል ነገር ነው ሁሉ የሚደጋገመው ከዚህ ይልቅ ግን ምንድን ነው ገዢው መደብም ሲያጠፋ፣ አክቲቪስት ማለት ገዢው መደብም ሲያጠፋ እንዲህ አድርገሃል ብሎ መተቸት እንጂ አብሮ ሆይ ሆይ ማለት ለውጥ አመጣም። ከዛ በተረፈ ግን አናንያ ሶሪን በጣም አመሰግናለው የኢትዮጵያ ሕዝብን ብሶት ነው የተናገ ቴና ስትልኝ ትናንት በቀረበው ፕሮግራም ሁለት ወጣቶች ቀርበው እየተወያዩ ነበረና አንድ ጥያቄ ትዝ አለኝ አናንያ ሶሪ ታዛቢ ሆኜ እየተከታተልኩ ነበረና የማይኖሩ ሰዎች ለምርጫ ቀርበዋል ሲል ሰምቸዋለሁ። ይህ ሰውዬ ታዛቢ ነው እንጂ የጸጥታ ሰው አይደለም። እዛ መኖራቸውን እንደሚኖሩና እንደማይኖሩ እንዴት አወቀ? በሌላ በኩል ታዛቢዎች ለመታዘብ አይፈቀድላቸውም እየተባለ ነበር የሚነገረውና እንዴት ለሱ ተፈቀደለት? ሆ አመሰግናለሁ። አስተያየት የላካችሁልንና አድማጮች በሙሉ እናመሰግናለን። ፕሮግራማችን ይቀጥላል እስከ ምሽቱ አራት ሰዓት። አንድ ሁለት ዘገባዎች ያልተሰሙ አሉ፣ እየተዘጋጁ ናቸው። እንደ ደረሰን እናቀርባለን። እስቲ እነሱን ለመጠባበቅ ትንሽ በሙዚቃ እረፍት እናርግና እንረጋጋኛል መልካሙ ተበጀ እናመሰግናለን። ትንሽ ዘና አድርጎናል። አሁን ፋታ ትንፋሽ አግኝተናል። የቀሩ ዘገባዎች ጋር እንመለሳለን። ቀደም ሲል ለሁለተኛው አጋማሽ ያቆየኑ የሰሎሞን አባተ ዘገባ ነው። ወደ ሁለተኛው አጋማሽም በዚሁ አልፈናል። ደቡብ አፍሪካ ዋና ከተማ ጆሐንስበርግ ላይ የሚካሄደውን የአፍሪካ ህብረት መሪዎች ጉባኤ በአህጉሪቱ ውስጥ እዚህም እዚያም እየተቀጣጠሉ ባሉ ግጭቶችና ሁከት ባረገዙ አዝማሚያዎች ላይ ትኩረት ሰጥቶ እንደሚነጋገር ተመልክቷል። ብሩንዲ፣ ደቡብ ሱዳን፣ ማሊ ናይጄሪያ የብዙ አፍሪካውያንን ቀልብ ይዘው የሰነበቱ የሚንተከተኩ አካባቢዎች ናቸው። የእነዚህን ትኩስነት ለመጥቀስ ያህል እንጂ በእርግጥ ሌሎችም አሉ። የአፍሪካ ህብረት ግጭቶችን መቆጣጠርን አስመልክቶ ብዙ ውጤታማ እርምጃዎችን እየወሰደ መሆኑን የሚናገሩ ተንታኞች ገና ብዙ እንደሚጠበቅ አክለው ያሳስባሉ። አኔታ ፓወል ናቸው። ቆደ አፍሪካ የላከችልን ሰለሞን ያቀርበዋል። ዊመንስ ኢምፓወርመንት በዚህ ሳምንት የአፍሪካ መሪዎች ሀያ አምስተኛውን ጉባኤያቸውን በሚያካሄዱበት አዳራሽ መግቢያ ላይ የተሰቀለ ባነር የያዘው መልእክት ነው፣ የሴቶችን ውሳኔ ሰጭነት ማስፋት ወይም ማጠናከር። ይሁን እንጂ መሪዎቹ በተገናኙ ቁጥር እንደሚያደርጉት ሁሉ የአሁንም ስብሰባቸው በሁከትና ግጭቶች አጀንዳ የተዋጠ ነው የሚሆነው። ብዙዎች እንደሚጠብቁት እነዚህ ግጭቶች የፖለቲካ መናጨት የወለዳቸው ናቸው ወይም ደግሞ ሲቪልም ሊሆኑ ይችላሉ። የአፍሪካ ሕብረት ባለሥልጣናት በር ዘግተው በተቀመጡባት ጆሐንስበርግ ጥቂት መንደሮች ሸሸት ብለው ደግሞ የደህንነት ወይም የጸጥታ ጥናቶች ኢንስቲትዩት ተንታኞችም ታድመው ሐሳቦቻቸውን ሲያተጋትጉ ውለዋል። ዛሬ ማክሰኞ፣ አሁን እየተካሄዱ ያሉ ውጊያዎችና ሊፈነዱ የተቃረቡት የፖለቲካ እባጮች ናቸው የመሪዎቹ የዘንድሮ ራስ መታት ይላሉ ተንታኟ ሊስሉ ቫውድራን። በመሰረቱ ቀደም ሲል ብዙዎቻችሁ የአፍሪካ ህብረት ስብሰባዎች ላይ ተገኝታችኋል። የየጉባኤው መሪ አጀንዳ ተብሎ የሚያዝ ነጥብ አጣዳፊ በሆኑ የሰላምና የጸጥታ ጉዳዮች ይሸፈናል። በዚህ አመት እነዚያ አጣዳፊ ወይም አንገብጋቢ የሚባሉ ጉዳዮች ለረጅም ዓመታት ስልጣን ላይ የቆዩት የብሩንዲው ፕሬዚዳንት ፒየር ንክሩንዚዛ ለሶስተኛ ዘመን ለመወዳደር መሻታቸውን ባሳወቁ ጊዜ የተነሳውን ተቃውሞና እየተካረረ የመጣውን የፖለቲካ አዝማሚያ ያካትታል። የፖለቲካና የጎሳ ብጥብጥ ቀስፈው የያዟትን ደቡብ ሱዳንን ይጨምራል። ናይጄሪያንና ምዕራብ አፍሪቃን እያተራመሰ ያለውን የቦኮ ሐራምን ስጋት ይዟል። በዚያ ላይ ዓመታትና ዓመታት ያስቆጠረውን የሶማሊያን ግጭትን ጨምሩበት። ከሀያ ዓመታት ለዘለቀ ጊዜ የተረጋጋ ማዕከላዊ መንግሥት አታይኖሮች አገር ከሺ ዘጠኝ መቶ ዘጠናዎቹ ጀምሮ እጅግ አሳዛኝና አዋራጅ በሆነ ውጥረት፣ ሁከትና ትርምስ ውስጥ የሚገኘው ምስራቃዊ የኮንጎ ግዛት፣ ሊቢያን ለአርባ ዓመታት ጨምድደው ከገዙት ሞአመር ጋዛፊ የዛሬ አራት ዓመት መወገድ ጋር የፈነዳውና እስከ ዛሬ እየነደደ ያለው የሊቢያ ብጥብጥና መከፋፈል። አፍሪካ ጣጣዋ ብዙ ነው። የአፍሪካ ህብረቱ የሰላምና የጸጥታ ምክር ቤት ቀደም ሲል ከነበረው ይልቅ ዛሬ ይበልጥ ፈርጣማና ኃይለኛ መሆኑን ተንታኞች ይናገራሉ። ለግጭቶች ምላሽ በመስጠትም ዛሬ ከቀድሞ ይልቅ ፈጣንና ቆፍጠን ያለ ነው። በሌላ በኩል ግን የአፍሪካ መሪዎች አሁን አሁን እየጣማቸውና እየተጠናወታቸው የመጣን ሌላ አዝማሚያ ለመቀልበስ ወይም አቅጣጫ ለማስቀየር እምብዛም ሲጥሩ ወይም የሚያረካ እንቅስቃሴ ሲያደርጉ አይታዩም። ስልጣን ላይ ተጣብቀው ለመኖር ሲሉ የየሀገሮቻቸውን ህገ መንግስት የመጠምዘዝ ወይም የመቀየር አባዜ። ይህ ነገር ደግሞ ለወደፊት ግጭቶች ዋነኛ ጠንሳሽ እርሾና አቀጣጣይ እንዲሆን አትጠራጠሩ ሲሉ ያስጠነቅቃሉ። ሌላው ተንታኝ ዴቪድ ዙንሜ ነው። እኔ እንደሚመስለኝ ይህንን በብዙ አገሮች ውስጥ የሚካሄድ የሶስተኛ የስልጣን ዘመንን እሰጥ አገባ ለማስቆም የሚያስችሉ ብቃት ያላቸው ወይም በቂ የሆኑ የህግ ማዕቀፎች የሉም። የአፍሪካ መሪዎች በዚህ የሶስተኛ የስልጣን ዘመን ሙከራ ጉዳይ ላይ ማልደውና ቆፍጠን ብለው ካልተናገሩ እርምጃም ካልወሰዱ በመጪው ቅርብ ዓመታት ስልጣንን የሙጥኝ ብሎ መኖር የሚፈልጉ መሪዎች ውሳኔዎች ለሚፈጥሯቸው ጦርነቶችና አለመረጋጋቶች መዘጋጀት አለባቸው። ብርቱ ማስጠንቀቂያ በጉልህ የሚታይ ቢጫ ካርድ ይሁን እንጂ፣ ይላሉ ደግሞ በጎ ዜና የሰነቁት ዙሜኑ፣ የአፍሪካ ህብረት ከተቋቋመበት የዛሬ 52 ዓመት ከነበረው ሁኔታ ዛሬ ብዙ ተሻሽሏል። በዚህ ዓመት እንኳ እኮ ቀድሞ የሥልጣን ትንቅንቅ የግጭት እንፍላል በነበሩ ናይጄሪያና ሌሶቶን በመሳሰሉ ሀገሮች ውስጥ እኮ ሥልጣንን በሰላም ሲተላለፍ አይተናል። ተመስገን ነው። ስለ እውነት እንነጋገር ከተባለ በዚህ የዲሞክራሲ ለውጥ ሂደት ውስጥ አፍሪቃ የተወሰነ ርቀት ተራምዳለች። አፍሪቃን ከ1952 ዓ ም እስከ 1992 ዓ ም በነበሩት 40 ዓመታት ውስጥ ተመልክቼ 89 ወታደራዊ የመንግሥት ፍንቀላዎችን ቆጥሬያለሁ። ከዚያም እንደገና ደግሞ ከ1992 ዓ ም እስከ ዛሬ የዘለቁትን 15 ዓመታት አየሁ። የነበሩት የወታደራዊ መፈንቅለ መንግሥት እንቅስቃሴዎች ስድስት ብቻ ናቸው። ይህ ለውጥ ነው፣ በጎ እርምጃ ነው። ይህ ማለት የተገደሉት ፕሬዝዳንቶች ቁጥር አሁን ያነሰ ነው። ወደ መንበረ ስልጣኑ የሚዘልቁት ጄኔራሎች ቁጥር አሁን ያነሰ ነው። ይህ ማለት እኮ ዛሬ የከተማው ቋንቋ የሀገሩ መግባቢያ ዲሞክራሲ የሚባለው እየሆነ ነው ማለት ነው። መሪዎቹ የአሁኑን ስብሰባቸውን የሚጀምሩት የፊታችን ቅዳሜ ነው። ሊቀመንበራቸው ስብሰባቸውን የሚመሩት ሐራሬ ላይ ላለፉት ሰላሳ ዓመታት በትሩን እንደጨበጡ ያሉት የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ናቸው። የብሩንዲው ፕሬዚዳንት ንኩሩንዚዛ ሰሞኑን ወደ ጆሀንስበርግ የሚሄዱ አይመስልም። ብዙ ሰውም አልጠበቃቸውም። ታስታውሳላችሁ፣ በዚያን ሰሞን እኮ በግርግሩ ውስጥ ለአንዲት የአካባቢ ጉዳይ ብለው ወጣ ያሉ ጊዜ አንዱ ወታደር ቂጢጥ አሉና ቤተ መንግሥት ውስጥ ከዛሬ ጀምሮ አጼው ጓድ ሊቀመንበሩ እኔ ነኝ ብለው ነበር። በእርግጥ የእውነቱ ጓድ ሊቀመንበር የመጡ ጊዜ አይ ለጨዋታ ነው እንደማለት አሉና ይዞራሉ። ለማንኛውም እንኩሩን ዚዛ ነቅተዋል። ፕሮግራማችን ይቀጥላል። ሁለተኛው አጋማሽ ላይ ነን። የዛሬ ማክሰኞ መደበኛ ቅንብራችን ሐኪሙን ይጠይቁ ይቀጥላል። ሳምንታዊ ቅንብር ሐኪሞን ይጠይቁ ለምሽቱ በአለርጂ የሚቀሰቀሱ የአፍንጫ የጉሮሮና የአየር ቧንቧ በሽታዎች ዙሪያ ከበርካታ የፕሮግራሙ ተከታዮች የደረሱ ጥያቄዎችን መነሻ በማድረግ ከባለሙያ ጋር የተጀመረ ተከታታይ ቃለምልልስ የመጨረሻ ክፍል ዝግጅት ነው። ይዘው የቀረበው የዛሬውም ቅንብር አለርጂ የሚያስከትለውን የህመም አይነቶች ምንነት ሊያደርጉ የሚችሏቸውን አንዳንድ ጥንቃቄዎችና የህክምና አማራጮች ይመረምራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በዚህ በዩናይትድ ስቴትስ የኮኔቲኬት ዩኒቨርሲቲ ረዳት የህክምና ፕሮፌሰርና የአንገት በላይ ሐኪም እንዲሁም የቀዶ ህክምና ባለሙያ ዶክተር በላቸው ተሰማን ያወያየው አሉላ በቀደመው ዝግጅት ያነሳውን አንድ ጥያቄ መለስ ብሎ በማስታወስ ይሆናል የሚጀምረው። ዶክተር በላቸው ከአለርጂ ጋር ተያይዘው የሚነሱ ወይም በሌላ መልኩ ራሳቸውን ችለው የሚከሰቱ ግን በዚህ የአለርጂ ሰሞን የሚባባሱ የህመም አይነቶችን አስረድተውናል። ሆናል እነኚህ ከአለርጂ ጋር ተያይዘው የሚነሱትም ሆነ በአለርጂ ምክንያት በዚህ ጊዜ የሚታዩ በሽታዎች ከመምጣታቸው አስቀድሞ ሰዎች በጥንቃቄ ለመከላከል ሊያደርጓቸው የሚችሉ እርምጃዎች አሉ። በቤት ውስጥ ሊሆን ይችላል፣ በአካባቢያቸው ሊሆን ይችላል። አሉላሱ በጣም ጥሩ ጥያቄ ነው። አንዳንድ ጊዜ አካባቢያችን መሸሽ የምንችለው ነገር አይደለም። በወቅታዊ ከአበባዎችና ና ከዛፎች የሚመጣውን ብንታ መሸሻ አንችልም። እንደሱ እንደሱ አይነት ነገሮች ላይ ሊከብድ ይችላል። ነገር ግን ቤት ውስጥ አቧራ በሚበዛበት ጊዜ ወይም ብንታዎች በሚበዙበት ጊዜ ድመት ወይ ውሻ ያላቸው ወይም ብዙ ምንጣፍ ቤት ውስጥ ያለው እነዚህ እነዚህ ነገሮች ብዙ አለርጂ ሊያመጡ ይችላሉ። እነዚህ ወቅታዊ ነገሮች አይደሉም፣ ሁል ጊዜ የሚኖሩ ናቸውና በክረምትም በበጋም አለርጂ ያለባቸው ሰዎች እነዚህ እነዚህ ነገሮች ሊያስተካክሉ ይችላሉ። ግን ወቅታዊ በሚሆንበት ጊዜ ወቅቱ ከመጀመሩ በፊት አንድ አንዳንድ ዶክተር ሳይታዩ የሚወሰዱ መድኃኒቶች ሊኖሩ ይችላሉ እና እነሱ ሊረዱ ይችላሉ። ወቅታዊ ለሆኑት መዘጋጀት፣ ወቅታዊ ላልሆኑት ደግሞ ቤት ውስጥ ላሉት ችግሮች እነሱን ማስተካከል ይሆናል። ቀደም ብለው የገለጿቸው ዋና ዋናዎቹ ቶሎ የሚከሰቱት ብናኝን፣ በቤት ውስጥ የቤት እንስሳት ካሉ ከእነሱ ገላ ላይ በሚበኑ ጸጉሮች የተለያዩ ቀስቃሽ ነገሮች የሚነሱትን ያህል አንዳንዴ በምግብ የሚሳበብበትም ጊዜ አለ። ሌሎች ከአለርጂ ጋር ተያይዘው እሱ ሊሆን ይችላል የሚባሉትን ነገሮች የአለርጂ ሁኔታ እንደቀሰቀሰው አዲስ ልብስ ሊሆን ይችላል። እንዴት መለየቱ ይችላሉ? ምን አይነት አመላካች ነገሮችን ይመክራሉ ይሄ ማስነጠስ ቀለም የሌለው ፈሳሽ ከአፍንጫ መውጣት እምባ መብዛት አይን አካባቢ ያለው ቆዳ ማሳከክ አንዳንድ ጊዜ ሰዎች ጉሮሯቸውን ጆሮቸውን ሊበላቸው ይችላል እና እነዚህ እነዚህ ነገሮች ብዙ ጊዜ በአለርጂ የሚነሱ ናቸው እና አለርጂው በሚነሳበት ጊዜ ወቅታዊ ከሆነ ውጭ ያለውን ነገር የምግብ ከሆነ ወዲያው የተበላው ነገር ምን እንደሆነ ማየት፣ እነሱም ካልሆኑ ደግሞ ቤት ውስጥ ያሉት ነገሮች ካሉ አዲስ የተቀየረ ለምሳሌ የልብስ ማጠቢያ ሳሙና ከሆነ የተቀየረው እሱ ሊሆን ይችላል። አዲስ ሽቶ ከሆነ እሱ ሽቶ አፍንጫ ውስጥ ገብቶ ሊያስቸግር ይችላል። እና እነዚህ እነዚህን ነገሮች ተጠንቅቆ ማስተዋል ነው የመጀመሪያው ሕክምና ለአለርጂ ሲባል እና እነሱ ከሆነ እነሱን ቀይሮ፣ እነሱ በሚቀየሩበት ጊዜ አለርጂ ሊጠፋ ይችላል። ለውጡ ለውጡም ማየት ይችላሉ። ሰዎች በቀላሉ በቀላሉ እሱ ነው። እንዲህ ያለውን ሁኔታ ከተረዱ ሌላ ተጨማሪ የምርመራ ሁኔታዎች ሊኖሩ ይችላሉ። መልካም ህሙማን እንዲህ ያለ ነገር የቀሰቀሰብኝ ይመስለኛል ሲሉ ምልክቶቹን ይዘው ሲመጡ አለርጂው በምግብ ውስጥ ከሆነ በሚወስዱት ነገር ውስጥ ከሆነ በምርመራ መረጋገጥ ይችላል በሐኪም። ልክ ነው። እነዚህ ችግሮች በሚፈጠሩበት ጊዜ እና ሰው ከተጠራጠረ እንደዚህ አይነት ችግር መኖሩን በመጀመሪያ መደረግ ያለበት ያው እነዚህ ነገሮች ማስወገድ ነው። እነዚህም ተወግዶ ደግሞ ከዛ ሰፋ ያለ ችግር እንዳይኖር በዶክተር መታየት ከተፈለገ የደም ምርመራ አለ። ማለት በደማችን ውስጥ ያሉትን ኬሚካሎች ምን ምን አይነት ነገር ነው አለርጂ የሚያስነሳው የሚለውን መታየት ይችላል። እነዚህም በጣም ሰፊ ሳይሆን ምን አይነት ምግብ ወይም ምን ምን አይነት ብናኞች ከአበባ ወይም ከዛፍ የሚመጣው ብናኞች ሊያመጡ ይችላሉ የሚለውን ያሳያል። ከዛም ደግሞ አልፎ ቆዳችን ላይ እነዚህን ብናኞች ወይም ከምግብ ውስጥ የሚመጡትን ኬሚካሎች በትንሹ በመክተት የቆዳ አለርጂ ቴስት መደረግ ይቻላል። ሰውነት ሲቆጣ ይታወቅ ይችላል ማለት ነው አዎ የቆዳው ቴስት ከደሙ ቴስት በጣም የበለጠ ሊያሳይ የሚችል ስለሆነ ብዙ አለርጂ ዶክተሮች የቆዳውን ይመርጣሉ ሰዎች አስቀድሞ በጥንቃቄ ለመከላከል ሊያደርጓቸው የሚችሉ እርምጃዎች እንዳለ ሆነው የአለርጂ ወቅት ከገባና አንዴ ከተከሰተ ምልክቶችን ሰዎች ማሳየት ከጀመሩ በኋላ ምን አይነት የህክምና አማራጮች አሉ መጀመሪያ ይሄን ያስቀድሙ ይሄን ያስከትሉ እንዲያደርጉ የሚባሉ በሀኪም ትእዛዝም ያለ ሀኪም ትእዛዝም የሚወሰዱትን መድኃኒቶች ጨምሮ አው እንግዲህ በመጀመሪያ በተቻለ መጠን ምግብ ከሆነ እነዛን ምግቦች ማስወገድ የቤት ውስጥ ከሆነ እነዛን በተቻለ መጠን መቀነስ። ወቅታዊ በሚሆንበት ጊዜ እነዚህ ኦቨር ዘ ካውንተር ወይም ሀኪም የማያስፈልጋቸው መድኃኒቶች አሉ። የሚዋጡ አንታሄስትሚን የሚባሉ መድኃኒቶች አሉ። በአፍንጫ የሚነፉ ኔዞ ስቴሮይድ የሚባሉ መድኃኒቶች አሉ። እነዚህም አፍንጫ ውስጥ ያለውን ችግር እንዳያስከስት የሚቀንሱ ናቸው። እነዚህ አንታሄስትሚን የሚዋጡት ክኒኖችና አፍንጫ ውስጥ የሚነፉት ብዙ ሰዎችን የሚያስቸግር የአለርጂ ችግር ሊቀንሱ ይችላሉ ይችላሉ ልክ አፍንጫ ውስጥ እንደሚነፋው አይነት ብዙ ሰዎች አይናቸውን ስለሚበላቸው እሱን የሚቀንስ የአይን ቅላትም የሚቀንስ የአይን ጠብታ መድኃኒቶች አሉ። እነዚህ ዶክተር የማያስፈልጋቸው መድኃኒቶች በማይሰሩበት ጊዜ ዶክተር አይቶ የዶክተር ፕሪስክሪፕሽን የሚያስፈልጋቸው ደግሞ ከነሱ ትንሽ ጠንከር ያሉ መድኃኒቶች ሊኖሩ ይችላሉ። አንዳንድ ጊዜ ደግሞ ሰዎቹ የሚደርስባቸው የአለርጂ እብጠት ትንሽ ጤና ሊያቃውስ የሚችል ስለሆነ ማለት ወይ ሳምባ የሚያሳብጥ ከሆነ ወይ ጉሮሮ የሚያሳብጥ ከሆነ፣ እነዚህ ሰዎች ወይ በደም ወይ በቆዳ ቴስት ከተደረጉ በኋላ እና ምን አይነት አለርጂ እንዳለባቸው ከታወቀ በኋላ በኪሳቸው ይዘው የሚዞሩት መርፌ አለ። ችግር እንዳይገባባቸው ወይ ጉሮሯቸው እንዳይዘጋ የሚረዳ መድኃኒት ኤፒፔን የሚባል እሱ ብዙ ህጻናት ልጆችና አዋቂ ሰዎችም መያዝ የሚኖርባቸው ሊሆን ይችላል። ይሄ ድንገት ችግር እንዳያመጣ የሚያስፈልግ ነገር ነው። በሌላው ደግሞ እነዚህ ወቅታዊ ለሆኑት አለርጂዎች ችግር ላለባቸው ሰዎች በሳምንት በትንሹ እየተወጉ እንደ መርፌ በሚመጣው አለርጂ ሰውነት የሚያሳየውን ሪያክሽን ሊቀንስ ሊደርስ የሚችል አይነት መርፌ ናቸው። በሰፊው ሁሉንም ነገር ስናይ ለአለርጂ ጠቃሚ፣ አልፎም ደግሞ በአለርጂው ምክንያት እንደ ኢንፌክሽን ወይም እንደ እብጠት በሚመጣበት ጊዜ ሕክምና ሊያስፈልግ ይችላል። ይሄም መድኃኒት ሲወስዱ የአለርጂውን ስሜት ሊቀንስ ይችላል። የእብጠቱን ሁኔታ እንዳይባባስ ሊረዳ ይችላል እያሉ የመቀነስን የሁኔታዎችን አለመባባስን የገለጹት ሙሉ በሙሉ አንድ ሰው ጨርሶ በህክምና ሊድን ይችላል የአለርጂ በሽታ ወይስ ከጊዜው ጋር እየሄደ እንዳይባባስ የሚደረግ ጥረትና ያንኑ የማከም ሁኔታ ነው ያለው? አዎ፣ ፈውሱ እንግዲህ ለአለርጂ ዋናው ፈውስ ያንን አለርጂ ማስወገድ ወይም አለመንካት ነው። ዋናው ፈውስ እሱ ነው። ማለት ሰውነታችን እነዛን የአለርጂ ነገሮች እስካላየ ድረስ አለርጂው ሪያክት አያደርግም ወይም አይጀምርም። ግን አንዳንድ ጊዜ እነዚህ ኃይለኛ አለርጂ በሚመጣበት ጊዜ ሰውነታችን እነዛን አለርጂ ያለብንን ኬሚካሎች ካየ በትንሽ በትንሹ ማለት ቅድም እንደ ጠቀስኩት የሚወጋ ከሆነ እንደ ክትባት አይነት ዲሰንስታይዜሽን የሚባል ሕክምና አለ እሱን ሰውነታችን በጣም ኃይለኛ ሪያክሽን እንዳይኖረው ወይም እኛ ያ የአለርጂው ስሜት እንዳይኖረን ማድረግ እንችላለን እንጂ ከአለርጂ መፈወስ የለም። ዶክተር በላች የመጨረሻ እናድርገው። የመድኃኒት አወሳሰድን አስመልክቶ በዘልማድ የሚያነጋግሩ በጣም የሚቃረኑ ሀሳቦች ይሰማሉ። ያለ ሐኪም ትዕዛዝ የሚወሰዱትን መድኃኒቶች ጨምሮ ፈጥኖ መድኃኒቶችን መውሰድ ሰዎችን ለጉዳት እንደሚዳርግ ይገለጻል። በሌላ በኩል ደግሞ ነገሮች ሳይባባሱ የህመም ስሜቱ የአለርጂ ስሜቱ በጣም ሳይባባስ ቀደም ብሎ መውሰዱ ከሚበባስ ሁኔታ ያድናል የሚለውን አስተሳሰብ የሚያራምዱ ወይም ያንን መከራከሪያ አድርገው የሚያቀርቡ አሉ። የሐኪም ዳኝነቱን ይጠይቃልና የትኛው መንገድ ይመከራል? ትክክለኛው ሴቱ ነው በተጨባጭ አንድ ሰው ህመሙ ሲሰማው የመድኃኒት አወሳሰዱ ላይ የትኛው መንገድ መከተል አለበት ይላሉ። እንግዲህ በህክምና በኩል አለርጂም ይሁን የስኳርም በሽታ ይሁን የደም ግፊት ሌላ በሽታ ያለበት ሰው ሁል ጊዜ ዶክተር የማያስፈልገውን መድኃኒት ከመውሰዳቸው በፊት የራሳቸውን ዶክተር መነጋገርና ማውጋት ያለባቸው ነገር ነው። ምክንያቱም እነዚህ ኦቨር ካውንተር የሚባሉት መድኃኒቶች፣ ዶክተር የማያስፈልጋቸው፣ ብዙ ችግር ሊያመጡ የሚችሉ ኬሚካሎች አሏቸው ውስጣቸው። ለምሳሌ ለአለርጂ በጣም የሚወሰደው መድኃኒት በነድሪል ይባላል ወይም ወይም ክላሪቲን ወይም ዘርቴክ እነዚህ በሙሉ ከአንድ ከአምስት ከአስር ዓመት በፊት ፕሪስክሪፕሽን የሚያስፈልጋቸው ነበራቸው። ውስጣቸው ሁሉም ዲ ወይም ዲ ዲኮንጀስተንት የሚሉት መድኃኒት ሏቸው እና እነዚህ አንዳንድ ጊዜ የደም ግፊት ሀይ ብላድ ፕሬሽር ወይም ስኳር በሽታ ያለባቸው ሰዎች ላይ ትልቅ ችግር ሊያመጡ ይችላሉ። ስለዚህ ምንም ኦቨር ዘ ካውንተር የሆነ መድኃኒት መውሰድ ትችላላችሁ የሚለውን ብልም በፊት ዶክተር ማማከር ያለ ሐኪም መወሰድ ይችላሉ ቢባል ሆኖም ግን ቢያንስ የቤተሰብ ሐኪማቸውን ማማከር አለባቸው ነው የሚሉት። በጣም ትልቅ ፖይንት ነው እሱ። የቤተሰብ ሐኪማቸውን መጀመሪያ ማማከር ምን ያህል መድኃኒት እንደሚወስዱና ያ መድኃኒት ልክ ነው አይደለም የሚለው ወይም ከሌላ መድኃኒት ጋር ግጭት ይኖረዋል አይኖረዋል የሚለውን መነጋገር አለባቸው። እሱ አንደኛው ነው። ያው ሁለተኛው ምንም አይነት መድኃኒት በሚወሰድበት ጊዜ ላዩ ላይ የተጻፈውን ዳይሬክሽን መከተል በጣም አስፈላጊ ነው ምክንያቱም ሌላ ሌላ አይነት ችግር እንዳያመጣ እና ሌላ ደግሞ ለአዋቂ ያለውን መድኃኒት ለህጻናትና ለህጻናት ያለውን ለአዋቂ አለመጠቀም። በመጨረሻ ላይ ደግሞ የምንወስዷቸውን ሌሎች መድኃኒቶች ከነዚህ ከኦቨር ዘ ካውንተር መድኃኒቶች ጋር ብዙ አይነት ግጭት ስለሚኖራቸው እሱ መጠቀቅ ያስፈልጋል። መልካም ዶክተር በላቸው ተሰማ ከአድማጮች የደረሱን ጥያቄዎች መነሻ በማድረግ የአለርጂ በሽታን ከተከሰተ በኋላ ሊደረግ የሚችለውን እንክብካቤም ሆነ ህሙማን በጥንቃቄ ደረጃ አስቀድሞ ማድረግ ያለባቸውም እንዲሁም ደግሞ የሐኪም ትዕዛዝ ሳያስፈልግ ከመድኃኒት መደብሮች ተገዝተው ሊወሰዱ የሚችሉ መድኃኒቶች በሐኪም የሚሰጡትን ጨምሮ በተከታታይ ሶስት ክፍሎች ለሰጡ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ አሉላ። እናመሰግናለን አሉላና እንግዳውን። ይሄ ሰሞነኛ ዜና ነው። ይሄ አለርጂ ሰሞኑን እያናፋረቀን ነው የሚገኘው። አሁን የፕሮግራም ማሳሰብ ያለን በፊፋ አመራርና በምዕራባውያን መካከል የተፈጠረውን ውዝግብ በተለይም የሙስናውንና ለፍርድ የመቅረባቸውን ጉዳይ በተመለከተ ለምታቀርቧቸው ጥያቄዎች መልስ የሚሰጡ እንግዶች ጋብዘናል። እንግዶቹ ድርጅቱን በቅርብ ሲከታተሉ የነበሩ፣ ስለ ድርጅቱ አሰራር በውል የሚያውቁ ስለሆኑ ጥያቄያችሁን ካሁኑ ጀምራችሁ አድርሱን። ፕሮግራማ ይቅርታ፣ የስፖርት ፕሮግራማችን ቋሚ ተባባሪ አቶ ፍቅሩ ኪዳኔ እንዲሁም ስለ ድርጅቱም ሆነ ስለ እግር ኳስ ስፖርት ጥልቅ ግንዛቤ ያላቸውን አቶ ታደር ላይ ይድነቃቸው ተሰማን ናቸው ለጥያቄዎቻችሁ መልስ እንዲሰጡ የጋበዝናቸው። በተዘዋዋሪ ስልክ ቁጥራችን 202 205 9942 የውስጥ መስመር 14 በመደወል አሊያም ቦርን አት ቪኦኤ ኒውስ ዳትካም ኢሜይል በማድረግ ጥያቄዎቻችሁን እስከ አርብ በኢትዮጵያ አቆጣጠር ከቀኑ ስድስት ሰዓት ድረስ ላቁለን። ከዚያ በኋላ የሚመጣው ጥያቄ ይባክናል። ልናቀርብ አንችልም ለእንግዶቹ። አድማጮች አንድ ዘገባ ይቀረናል። ወደዛ እናልፋለን። ሩሲያ በሚንስክ የተደረሰውን የሰላም ስምምነት ተግባራዊ ማድረግ የምትጀምርና የዩክራይንን ሉዓላዊነትም የምታከብር ከሆነ የተጣለባት ተጠናክሮ እንዲቀጥል የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማና የአውሮፓ ሕብረት አቻዎቻቸው ተስማምተዋል። ከፕሬዚዳንቱ ጋር የተጓዘው የአሜሪካ ድምጽ የዋይት ሃውስ ዘጋቢ ሉዊስ ራሚሬስ ጉባኤው ከሚካሄድበት ከጀርመኗ ሾሎስ ኤልሞ መዝናኛ ስፍራ ያጠናቀረውን ዘገባ ዝርዝር አሉላ ይዟል። ስሙን በደንብ አነበብኩት አሉላ፣ ትክክል ነው። አዲሱ የጂ ሰባት አባል አገሮች አውሮፓውያን አገሮቻቸውን ጨምሮ በመጪው ሁለት ወራት ውስጥ ተፈጻሚነት ጊዜው የሚያበቃውን በሩሲያ ላይ ጣለውን ማዕቀብ ጊዜ ማራዘም ለኦባማ ከፈተና የቀለለ ወይም ፈተና የለሽ እቅድ አልነበረም። በአንድ ድምፅ የሚሰማ መልእክት ለሩሲያ የማስተላለፍ እቅድ ይዘው ነው ኦባማ ወደዚያ ያቀኑት ትላንት ያገኙትም ይህንኑ ነው። በሚንስክ የተደረሱት ስምምነቶች ሙሉ በሙሉ ተፈጻሚነታቸው እስኪረጋገጥ ማዕቀቦቹ ጸንተው እንደሚቆዩ አውሮፓውያን አጋሮቻችን አረጋግጠዋል። ይህም ማለት በአውሮፓ ሕብረት የተጣሉት ማዕቀቦች ከሐምሌ በኋላም እንደ ጸኑ ይቆያሉ ስምምነቶቹ ካልተተገበሩ ነው ያሉት ኦባማ። ሩሲያ የዩክሬንን ሉዓላዊነት ማክበር ካልጀመረች ተጨማሪና ምናልባትም የበረቱ ማዕቀቦች ለመጣል የቡድኑ አባላት መዘጋጀታቸውን የዩናይትድ ስቴትስና የተቀሩት የጂ ሰባት አባል ሀገሮች ሞስኮን አስጠንቅቀዋል። ኦባማ ለሁለት ቀናት በዘለቀው ጉባኤ መዝጊያ ሲናገሩ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሁነኛ ውሳኔ ለመውሰድ እድሉ ከእጃቸው ነው ይላሉ ሮሲያ የሀገራቸውን የምጣኔ ሀብት በማንኮታኮትና የሶቪየት ኤምፓየርን ገናና ገድሎች እንደገና በመፍጠር በሚል የተሳሳተ አስተሳሰብ ተገፋፍተው ሩሲያ እንደ ተገለለች እንድትቀጥል በማድረግ ይቀጥላሉ? ወይስ የሩሲያ ታላቅነት የተመሰረተው የሌሎችን ሀገሮች የግዛት ጽናትና ሉዓላዊነት ባለመዳፈር መሆኑን ይገነዘባሉ? ነው ያሉት ኦባማ። ፕሬዚዳንቱ አክለውም ከፓሲፊክና አትላንቲክ ውቅያኖሶች ተሻግሮ ካሉ አገሮች አጋሮች ጋር ግዙፍ የሆኑ የንግድ ስምምነቶችን ለማድረግ የያዟቸውን ጥረቶች በተመለከተ አውስተዋል። አውሮፓ የግሪክን የብድር ቀውስ በመፍታት እንድትረዳ የዩናይት ስቴትሱ ፕሬዚዳንት ጥሪ ያቅርበዋል። በትናንቱ ስብሰባ ላይ ለጂ ሰባት አባል አገሮች አሳሳቢ በሆነው ከመካከላቸው አንዳንዶቹ ዩናይትድ ስቴትስ የእስልምና መንግስት የሚባለውን ቡድን ነውጠኞች ላይ በምታካሄደው የአየር ጥቃት የሚሳተፉ በሆኑበት ጉባኤ ላይ የሽብርተኝነትን ጉዳይ ውይይት አካሂደውበታል። ፕሬዚዳንት ባራክ ኦባማ ከኢራቁ ምስራቅ ጠቅላይ ሚኒስትር ሃይደር አልአባዲ ጋር የተወያዩ ሲሆን የኢራቁ ጠቅላይ ሚኒስትር በቅርቡ የአይሲስ ራማዲን መቆጣጠር ለኢራቅ ኃይሎች ጊዜያዊ ብቻ መሰናክል እንጂ ሌላ አይደለም ብለዋል። ሁለቱ መሪዎች የጸረ አይሲስ ስትራቴጂ ምን እንደሆነ ወይም ምን እንደሚገባውም ተዋይተዋል። ዩናይት ስቴትስ ለኢራቅ ወታደሮች የምትሰጠውን ስልጠና ማጣደፍ ይኖርባታል ነው ያሉት ኦባማ። እስካሁን ስትራቴጂያችን ሊጠናቀቅ ያልቻለው ከኢራቃውያኑ በኩል ምልመላው እንዴት እንደሚከናወን፣ ስልጠናው እንዴት እንደሚሰጥ ቁርጥ ያለ ውሳኔ የሚጠይቅ በመሆኑ ነው። የእስላማዊ መንግስት ታጣቂዎችን ድል ለመንሳት የኢራቅ ኃይሎች ምልመላቸውን ማጠናቀር አለባቸው። ሲኒዎችን ማቅረብና ከጎናቸው ማሰለፍም አለባቸው ነው ያሉት። ኦባማ በጉባኤው ላይ ከአፍሪካ በኩል የሚታይ ጉልህ ሚና ተጫውተዋል። የናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ እንዲናገሩ ተጋብዘዋል። ቦኮ ሐራምን ለመዋጋት መንግስታቸው የያዘውን የጥረት የስኬት ደረጃም ገልጠዋል። እንዲሁም የላይቤሪያዋ ፕሬዚዳንት ኤለን ጆንሰን ሰርሊፍ በቅርቡ ምዕራብ አፍሪቃን ካተራመሰውና በእጅጉ ካስጠበበው ኢቦላ የተገኘውን ትምህርት አብራርተዋል። የሀያሉ ቡድን ሰባት መሪዎች ወደፊት ሊከሰቱ የሚችሉ ወረርሽኞችንም ለመቆጣጠር በሚችሉበት ሁኔታ ላይ መክረዋል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ በ29 በ22ና በ25 ሜትር ባንዶች ይቀጥላል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዓለም ዙሪያ ቁጥራቸው ወደ 8 ሚሊዮን የሚጠጋ ሰዎች በከፋ ረሃብ ይሰቃያሉ። ማለትም ከዘጠኝ ሰው አንዱ አብዛኛውን ጊዜ ባዶ ሆዱን ነው የሚያድረው ማለት ነው። የሚበዙት የሚኖሩትም አስራ ሶስት ነጥብ አምስት ከመቶው ሕዝብ የበቂ ምግብ ዋስትና በማያገኝበት በታዳጊው ዓለም መሆኑን በማስረዳት የዛሬው ርዕስ አንቀጽ ጽሑፉን ጀምሯል። የምግብ ዋስትና እጦት አብዝቶ የሚጎዳው ልጆችን ነው። በዓለም ዙሪያ አምስት ዓመት ሳይሞላቸው ከሚሞቱ ህጻናት መካከል ግማሹ ማለትም ሶስት ነጥብ አንድ ሚሊዮኑ የሚሞቱት በምግብ እጦት ነው ብሏል። እንደምንም በህይወት የሚቆዩትም ቢሆን በኑሯቸው የረሃቡ ጠባሳ በተደጋጋሚ ይተናኮላቸዋል። አእምሯቸውና አካላቸው በተገቢው ደረጃ አያድጉም። ትምህርት የመቀበል እክል ይኖራቸዋል፣ ብዙ ጊዜም ለህመም ይጋለጣሉ ብሏል። ርዕሰ አንቀጹ ረሃብ የድህነት ውጤት ነው በማለትም ይቀጥላል። ግን ደግሞ ረሃብ ድህነትንም ያመጣል። ሰው የሚበላው ማግኘት ሲያቅተው ድህነትን ለማምለጥ አብዝቶ ይቸግረዋል። ህዝብ የሚራበው በብዙ ሀገሮች ማህበራዊ ዋስትና ባለመስፋፋቱ ነው። በብዙ ሀገሮች ሴቶች በእርሻ ብዙውን ስራ ቢሰሩም እንደ ወንዶቹ የስልጠና የብድርም ሆነ የመሬት ባለቤትነት እድል የላቸውም። ግጭት፣ የመሬትና የተፈጥሮ ሀብት በአግባቡ አለመያዝ፣ የአነስተኛ እርሻ ገበሬዎች በተፈጥሮ አደጋ ምክንያት ከቀያቸው መፈናቀል ቀድሞም እጅግ ደሃ የሆኑትን ተገፍተው ለረሃብ የሚዳረጉበትን ሁኔታ ይፈጥራሉ በማለት ያስረዳል። ርዕስ አንቀጹ ይህንን እየተባባሰ የሚሄድ ችግር ለመቅረፍ ታዲያ ዩናይትድ ስቴትስ ፊድ ዘ ፊውቸር ተተኪውን ትውልድ እንመግብ የተሰኘውን እቅድ የጀመረችው ይህንን የመከራ አዙሪት ለመቅረፍ ነው ብሏል። ዓላማው በአነስተኛ ገበሬዎች በተለይም በሴቶች ላይ በማተኮር የግብርና መዋዕለ ነዋይን በማሳደግ የአገሮችን የምግብ ዋስትና ማሻሻልና የተመጣጠነ ምግብ የማዳረስ እቅዶችን በማገዝ የምጣኔ ሀብት እድገትንና የንግድ እድሎችን በመፍጠር በዓለም አቀፍ ደረጃ ረሃብና ድህነትን ማስወገድ መሆኑን ይገልጻል። ለምሳሌ የሚያህል አለ። እርስ አንቀሱ ሲቀጥል እንደ አውሮፓውያን አቆጣጠር በ2013 ዓ ም ዩናይትድ ስቴትስ ከሰባት ሚሊዮን ለሚበልጡ የአነስተኛ መሬት ገበሬዎች አዳዲስ መሳሪያዎችና ቴክኖሎጂዎችን እንዲያገኙ በማገዝ ምርታቸውንና ገቢያቸውን እንዲያሳድጉ ረድታለች። ዛምቢያ ውስጥ የአነስተኛ እርሻ ገበሬዎች የተሻሻሉ የእህል ዘሮችንና ማዳበሪያዎችን ከግል አቅራቢዎች ማግኘት እንዲችሉ ረድተን፣ ሀገሪቱ ከምንጊዜውም የበለጠ በቆሎ እንድታመርት አግዘናል ብሏል። ባንግላዴሽ ውስጥም ከሶስት ሚሊዮን የሚበልጡ የአነስተኛ እርሻ ገበሬዎች በፊድ ደ ፊውቸር አማካይነት የተሻሻሉ የእህል ዘሮችንና ማዳበሪያ እንዲያገኙ እንዲሁም የግብርና አያያዝ አሰራሮችን በማስተማር ምርታቸውን በ20 ከመቶ ሊያሳድጉ ችለዋል። ሴኔጋል ውስጥ ፊድ ዘ ፊውቸር ባደረገው እገዛ እንደ ኤሮፓውያን አቆጣጠር ከ2008 እስከ 2011 ዓ.ም በነበረው ጊዜ ሀገሪቱ ከውጭ ስትገዛ የነበረውን የሩዝ መጠን በ20 ከመቶ እንድትቀንስ ከማገዙም በስተቀር የሀገሪቱ ገበሬዎች ለ400 ሺ ሴኔጋላውያን ከሚያስፈልገው አመታዊ የሩዝ ቀለብ የበለጠ መጠን የሆነውን ግምቱም 13 ሚሊዮን ዶላር የሆነ 50 ሺህ ሜትሪክ ቶን ሩዝ እንዲያመርቱ አስችሏል ብሏል። ታንዜኒያ ደግሞ የአነስተኛ እርሻ ገበሬዎች በፊት ደ ፊውቸር ድጋፍ የድንች ምርታቸው በ60 ከመቶ ከፍ ብሎላቸዋል። ትርፋቸውም ከእያንዳንዱ ሄክታር በ298 ከመቶ አድጎላቸዋል ብሏል። ዩናይትድ ስቴትስ በፊት ደ ፊውቸር የዓለምን የወደፊት ተረካቢ እንመግብ በሚለው መርሃ ግብሯ አማካይነት በዓለም ዙሪያ የምግብ ዋስትና እንዲሁም ዘላቂ የግብርና ምርት እድገትን ለማረጋገጥ በቁርጠኝነት መስራቷን ትቀጥላለች በማለት የዛሬው ርዕስ አንቀጽ ጽሑፉን አጠቃሏል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አሁን የዜና ማጠቃለያ ይነበባል። ኤርትራ ሆን ብላ በሰፊው የህዝቧን ሰብአዊ መብት ትረግጣለች ሲል የተባበሩት መንግስታት ድርጅት ኮሚሽን ያቀረበባትን ክስ መሰረተ ቢስ ብላለች። ዛሬ በወጣው መግለጫ የኤርትራ ውጭ ጉዳይ መስሪያ ቤት ሪፖርቱን ጭራሽ መሰረተ ቢስ ብሎታል። ኤርትራ ላይ የቀረበው ክስ የፖለቲካ ዓላማ ያለውና አገሪቱ በሰብአዊ መብት መልካም አያያዝም ጭምር በፖለቲካ በኢኮኖሚና በማህበራዊ ጉዳዮች ያደረገችው ግስጋሴ ከግንዛቤ ያላስገባ ነው ብሏል። እንደ ሂማን ራይትስ ዋች ያሉ ተቆርቋሪ ቡድኖች ህዝቡን በመጨቆን የኤርትራን መንግስት ደጋግመው ሲከሱ ቆይተዋል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የኢራቅ ወታደሮች ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ላይ ድል እንዲያገኙ በፍጥነት ተጨማሪ ስልጠና መስጠት አስፈላጊ መሆኑን ተናገሩ። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ትናንት በደንብ የታጠቁ የሰለጠኑ ተጨማሪ የጸጥታ ኃይሎችን ማግኘት እጅግ አስፈላጊ መሆኑን ለፕሬዚዳንቱ ገልጠውላቸዋል። ዜናችን በዚህ አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከምሽቱ 3 እስካሁን አራት ሰዓት በ19 በ22ና በ25 ሜትር ባንድ ያሰማውን ፕሮግራም የዛሬውን እዚህ ላይ የፈጸመ አሁን ወደ መጨረሻ ደርሰናል። ትግርኛ ይቀርባል። ደህና ደሩ። ቮይስ ኦፍ አሜሪካ።